ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አንቶኒ አልበኒዚ የተማሪዎች ዕዳ ቅነሳ፣ የተፈጥሮ ጥበቃና የቤቶች ግንባታ የቀጣዩ መንግሥታቸው ቀዳሚ ተግባራት መሆኑን አስታወቁ። የሊበራል ፓርቲ በሌበር ፓርቲ እጩ ድል ተነሥተው የምክር ቤት ወንበራቸውን ያጡትን የቀድሞ መሪውን የመተካት ሂደት ጀመረ። የግሪንስ ፓርቲ መሪ የሜልበርን ምክር ቤት ወንበራቸውን መልሰው እንደሚያገኙ ያላቸውን ተስፋ ገለጡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር አንቶኒ አልቤኒዚ መጠነ ሰፊ ድል ከነሱ በኋላ በቀጣዩ የመንግሥታቸው ሁለተኛ ዙር አስተዳደር ወቅት ቀዳሚ ትኩረታቸው የሚውለው የተማሪዎች ዕዳ ቅነሳ የተፈጥሮ ጥበቃና የቤቶች አቅርቦት ላይ እንደሚሆን ገልጠዋል። የሌበር ፓርቲ በኑሮ ውድነት ትግል ውስጥ ያሉ ወጣት አውስትራሊያውያንን ለመደጎም በምርጫ ዘመቻ ወቅት የገባውን ቃል ለመጠበቅ 16 ቢሊዮን ዶላርስ የሚፈጅ የ20 በመቶ የተማሪዎች ዕዳ ቅነሳን የሚያደርግ ይሆናል። አቶ አልቤኔዚ የተፈጥሮ ጥበቃን አስመልክቶ የፌዴራል ተፈጥሮ ጥበቃ ኤጀንሲን እንደሚመሠርቱና በ2029 አንድ ነጥብ ሁለት ሚሊየን አዳዲስ ቤቶችን ሠርተው ለማስረክብ የገቡትን ቃል ግብር ላይ ለማዋል እንደሚታትሩ አስታውቋል የሊበር ፓርቲ እስካሁን በተካሄዱት የድምፅ ቆጠራዎች መሠረት ከሕዝብ ተወካዮች ምክር ቤት 85 ወንበሮችን ሲያገኝ የተቃዋሚ ቡድኑ 39 ወንበሮችን አግኝቷል። የሊበር ፓርቲ የምክር ቤት ወንበሮች እስከ ዘጠና ሊደርሱ እንደሚችሉም እየተነገረ ነው። በሌላ በኩል የጠቅላይ ሚኒስትር አንቶኒ አልቤኒዚንና የፓርቲያቸውን ዳግም መመረጥ አስመልክቶ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከአቶ አልቤኒዚ ጋር ጥሩ ግንኙነት እንዳላቸውና ተቀናቃኛቸው ግና ማን እንደሆኑ ከቶውንም እንደማያውቁ ተናግረዋል። Albanese, I'm very friendly with. I haven't. I don't know anything about the election other than he just won again. He was re-elected. Very, very good. He's he said friendly. that your tasks were not the act of a friend. Will you be speaking to him now, congratulating him on his wins? Well, uh, I can only say that he's been very, very nice to me, very respectful to me. I have no idea who the other person is that ran against him. ato Albanese, kato Trump, karier, tarif chin ሞቅ ባለ መንፈስ ዛሬ ማለዳ ላይ መናገራቸውን ገልጠዋል። አቶ ትራምፕ ለጠቅላይ ሚኒስትር አልቤኒዚ ስልክ ደውሎ ያናገሯቸው ለዳግም ምርጫው እንኳን ደስ ያሉት ለማለት መሆኑንም አክለው ገልጠዋል። የኒውዚላንድ፣ እንግሊዝ፣ ዩክሬን፣ ህንድ፣ ፈረንሳይ፣ ኢንዶኔዥያና የአውሮፓ ህብረት መሪዎችም የእንኳን ደስ አሎት መልእክታቸውን ለጠቅላይ ሚኒስትር አንቶኒ አልቤኒዚ ልከዋል። አቶ አልቤኒዚ ከፓፑዋ ኒው ጊኒ ጠቅላይ ሚኒስትር ጄሚ ማራፔና የኢንዶኔዥያው ፕሬዚዳንት ፕራቦ ሱባያንቶ ጋር በስልክ መናገራቸውን እንዲሁም ከታይላንድ እና ህንድ መሪዎች ጋር ለመናገር የስልክ ቀጠሮ መያዛቸውን አስታውቋል። የካንትሪ ሊበራል ፓርቲ ሲኤልፒ የነባር ዜጎች ጉዳዮች ቃል አቀባይ ጃሲንታ ፕራይስ ቀጣዩን የተቃዋሚ ቡድን መሪ ለመምረጥ ሂደት መጀመሩን ገለጡ። አዲስ የተቃዋሚ ቡድን መሪ መምረጥ ያስፈለገው የቀድሞው የሊበራል ፓርቲና የተቃዋሚ ቡድን መሪ ፒተር ዳተን በሌበሯ አሊ ፍራንስ ድል ተነስተው የዲክሰን የምክር ቤት ወንበራቸውን በማጣታቸው ሳቢያ ነው። ምክትል የሊበራል ፓርቲ መሪ ሱዛሊ ራሳቸውን ለመሪነት በፓርቲው ስብሰባ ወቅት በእጩነት እንደሚያቀርቡ አስታውቀዋል። የግሪንስ ፓርቲ መሪ አደም ባንድ ፓርቲያቸው በጋዛና የአየር ንብረት ላይ በነበረው አቋም አንዳችም ጸጸት እንደሌለው ተናገሩ። የግሪንስ ፓርቲ በኩዊንስላንድ የብሪስበንና ግሪፊስ የፌዴራል ሕዝብ ተወካዮች ምክር ቤት ወንበሮችን ማጣታቸውን አምነው መቀበላቸውንም ገልጠዋል። አቶ ባንድ የሜልበርን የምክር ቤት ወንበርን ይዘው ስለ መቆየታቸው ገና አልተረጋገጠም። ይሁንና አቶ ባንድ የምክር ቤት ወንበራቸውን አስጠብቀው እንደሚቆዩ ያላቸውን ተስፋ የገለጡ ሲሆን በሕግ መወሰኛ ምክር ቤት ፓርቲያቸው ያገኘው ድምፅ ከፍተኛ መሆኑን ሲናገሩ ግሪንስ በሕግ መወሰኛ ምክር ቤት ሬኮርድ ድምፅ አስመዝግበዋል። እስካሁን ባለው ቆጠራ መሠረት 44 ፐርሰንት ያህል ከፍ ያለ ሲሆን ቆጠራው ሙሉ በሙሉ ሲጠናቀቅ የት እንደሚያደርሰን የምናየው ነው። እናም ያ እውነተኛ የአውስትራሊያውያን ነጸብራቅ ነው ብዬ አስባለሁ። በእጅጉ አስገራሚ ስኬት ነው። ያም ማለት ሁሉም የእኛ የሕግ መወሰኛ ምክር ቤት አባላት ደግመው ተመርጠዋል። ያም በመሆኑ በመጪው የሕግ መወሰኛ ምክር ቤት የግሪንስ ፓርቲ ብቸኛው የኃይል ሚዛን አስጠባቂ ይሆናል ማለት ነው ብለዋለን። የሕግ መወሰኛ ምክር ቤት አባላት ቆጠራ ለመጠናቀቅ በሳምንታት የሚቆጠር ጊዜ ይፈጃል። የብራዚል ፖሊስ በሌዲ ጋጋ የሪዮ ዲጄኔሮ ነፃ የሙዚቃ ዝግጅት ላይ ፈንጂ አጥምደው ለማፈንዳት ወጥነው የነበሩ ሁለት ተጠርጣሪዎችን በቁጥጥር ስር መዋሉን አስታወቀ። የፈንጂ ፍንዳታ ሴራ ተወጥኖ የነበረው የጥላቻ ንግግርና የታዳጊ ወጣቶችን ጽንፈኝነት በሚያራምድ ቡድን መሆኑን ፖሊስ አመላክቷል። በዕለቱ የሙዚቃ ዝግጅቱ ሁለት ነጥብ አንድ ሚሊዮን ያህል ሰዎች እንደተመለከቱት ተገልጧል። ኢራን የዩናይትድ ስቴትስን ጸረ ሚሳይል መከላከያ ጥሶ የሚወነጨፍ ሚሳይል መስራቷን ይፋ አደረገች። ሚሳኤሉ 1300 ኪሎ ሜትሮችን ያህል መወንጨፍ እንደሚችል መንግስታዊ ቴሌቪዥን የሙከራ ውንጨፋውን አጣቅሶ ገልጧል። በሌላ በኩል ትናንት እሁድ የሁቲስ ሚሊሽያ የወነጨፉት ሚሳኤል የእስራኤልን ጸረ ሚሳኤል መከላከያ አልፎ በቤን ጎሪዮን አውሮፕላን ማረፊያ የመኪና ማቆሚያ ስፍራ ላይ ማረፉ ውጥረትን ቀስቅሷል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 84 ኢትዮጵያ ብር ከ68 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 57 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባ አየር ጠባይ ትንበያ ያሰማልን። ፐርዝ በከፊል ደመናማ ይሆናል። ዝቅተኛ 16፣ ከፍተኛ 31። አደላይድ ያካፋል። ዝቅተኛ 14፣ ከፍተኛ 23። ሜልበርን ጸሐያማ ሆኖ ይውላል። ዝቅተኛ 16 ከፍተኛ 25። ሆበርት ሊያካፋ ይችላል። ዝቅተኛ 15፣ ከፍተኛ 20። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 4፣ ከፍተኛ 23። ሲድኒ ጸሐማ ሆኖ ይውላል። ዝቅተኛ 14፣ ከፍተኛ 26። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 17፣ ከፍተኛ 25። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 25፣ ከፍተኛ 34። አዲስ አበባ ያካፋል። ዝቅተኛ 14፣ ከፍተኛ 18። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። ጠቅላይ ሚኒስትር አንቶኒ አልቤኒዚ የተማሪዎች ዕዳ ቅነሳ፣ የተፈጥሮ ጥበቃና የቤቶች ግንባታ የቀጣዩ መንግሥታቸው ቀዳሚ ተግባራት መሆናቸውን አስታወቁ። የሊበራል ፓርቲ በሌበር ፓርቲ ጩድል ተነስተው የምክር ቤት ወንበራቸውን ያጡትን የቀድሞ መሪውን የመተካት ሂደት ጀመረ። የግሪንስ ፓርቲ መሪ የሜልበርን ምክር ቤት ወንበራቸውን መልሰው እንደሚያገኙ ያላቸውን ተስፋ ገለጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፤ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።